ኤስቢስ ከተማሪዎች ንቅናቄ እስከ ሰማያዊ ፓርቲ ዶክተር መሐመድ ካሂር ኡማር በቅድሚያ የኤርትራ ነጻ አውጪ ግንባር ጀብሃ መቼ እንዴትና እና በነማን ነበር የተመሰረተው? እሺ ስለ እነሱ እሱ ለመናገር ትንሽ ባክግራውንድ ለመስጠት ጥንታዊ የኤርትራ የተማሪዎች ክለብ ካይሮ ተመሰረተ አንድ ሺ ዘጠኝ መቶ አምሳ ሁለት እና ተማሪዎች እዛ ካይሮ የሄዱ ነበር የለች የተመሰረተው በካይሮ ነው አንድ ሺ ዘጠኝ መቶ ስድሳ በካይሮ ከነበሩት የኤርትራ ተማሪዎች ነው የተመሰረተው። አስር ሰዎች ነው የመሰረቱት። አምስት ግራጁዌትስ ነበሩ፣ ሁለት የህግ ምሁራን ነበሩ፣ ተቀሩት ተማሪዎች ነበሩ። ግን እዚህ ሊለው የሚፈልግ የኤርትራ ሕዝብ ሁሉ የሰላማዊ አገባብ መሰሉን ለማስከበር ሁሉ መክሮ ሳይሆንለት ሲበቃ ነው ኢኤልኤፍ ለመመስረት የበቃ። በእኔ አስተያየት የኢትዮጵያ መንግስት የዛን ጊዜ ኃይለ ሥላሴ መንግስት የፌዴሬሽን ፎርሙላው ተቀብሎ ቢሆን ኑሮ ምናልባት ጦርነት አይኖርም ነበር የሚል እምነት ነው ያለኝ። በዚህ እውነታት ነው የሌፍ የተመሰረተው በካይሮ ነው የተመሰረተው። ዋነኛ መስራቶቹ እነማን ነበሩ? ከዋነኛ መስራቶቹ አንዱ ኢድሪስ መሐመድ አድም ይባላል። የኤርትራ ፓርላማ ቼርማን ነበር። ሁለተኛ ጣሃ መሐመድ ኑር ይባላሉ። ስዒድ ሁሴን፣ መሐመድ ሁሴን፣ ኢድሪስ ዑስማን ገላይዶስ سيد احمد محمد هاشم محمد صالح حمد سليمان محمد احمد ابراهيم احمد ادم محمد علي اتي ان محمد سيد انت طيب بلد. ከመስረታው በኋላ እንደሚታወቀው የኤርትራ ነጻ አውጪ ግንባር ጀብሃ የትጥቅ ትግል ጀምሮ ነበር። ትጥቅ ትግሉን በአስራ ዘጠኝ ስልሳ አንድ መስከረም ወር ላይ ጀምሮ እንደሚታወቀውም የመጀመሪያውን ጥይት በመሐመድ አዋቴ እንደተተኮሰና ና ትጥቅ ትግል ውስጥ እንደተገባ ይነገራል። የትጥቅ ትግሉ ምን ያህል ውጤታማ ነበር ለጀብሃ ማለት ይቻላል። በትብክ ትግሉ የለሽ በካይሮ ሲመሰረት በኋላ ሐምድ እድሪስ ዓዋተ የተባለ ነበር። እሱ የሚሊተሪ እንትን የነበረው ነው፣ በጣሊያን ጦር ነበር እና በዛን አካባቢ ሽፍትነት ነበርና ከብቶች ምናምን የሚወስዱ ነበር። እሱም በዛኛው አካባቢ የሚገኘው ህብረተሰብ አንጻር ሽፍቶቹ ሲመክት ነበር። የታወቀ ነበር፣ ሚሊታሪን ዲስፕሊን ነበረው፣ ስድስት ቋንቋ ይናገር ነበር። ስለዚህ ለሱ ጠየቁት እና ትግሉን እንዲጀምር መስከረም እንዳልከው ስድስ አንድ የትክ ትግሉን ተጀመረ። እዚህ ትንሽ ጠቅሰው የሚፈልገው የእለት የመጀመሪያ ውድብ አይደለም ከዛ በፊት ከኤርትራያን ሊብሬሽን ሙቭመንት የኤርትራ ነጻ አውጪ እንቅስቃሴ የሚል ናይንቲን ፊፍቲ ኤይት ፖርት ሱዳን ላይ ተመስርቶ ነበር። ሀረካ ሀረካ የሚባለው አዎ፣ በትግርኛ ማህበር ሸዋቴ ሰባት ሰዎች የሆኑ በቃ አንድ ሰው ሰባት ሰዎች ብቻ ነው የሚያውቀው። በኤርትራ ብዙ እንቅስቃሴ ነበረው እና እሱ ወደ ትጥቅ ትግል ስላልሄደ በዛን ጊዜ ደግሞ የኢትዮጵያ መንግስት በተለየ በሙስሊሙ ህብረተሰብ በተለየ ደግሞ በሎውላንድ ኤሪያስ በነበረው ግፍ ብዙ ግፍ ይመሰረት ስለነበር ሁኔታዎች በቂ ነበሩ፣ ይህን የትጥቅ ትግል ለመጀመር። ትጥቅ ትግል ሲጀመር በጥቂት ሰዎች ነበር የተጀመረው፣ ከላኪን ትንሽ በትንሽ ከሱዳን በሱዳን ሚሊተሪ የነበሩ ኤርትራውያን ሀያ የሚሆኑ በስልሳ ሁለት እሱ ጋር ተቀላቀሉ። በዛን ጊዜ እነሱ ዲስፕሊን ሚሊተሪ አሰራር ያውቁ ስለነበር ትንሽ እንትኑ ከፍ እንዲል አድርጎታል። በኋላ ደግሞ ሚሊተሪ ትሬኒንግ ይሰጡ ነበር፣ እና ቻይና እና ኪዩባ ለምሳሌ በስክስቲ ሴቨን እና በስክስቲስ ጊዜ ኩባ የተማሩ ሰዎች መጡ፣ ከቻይና የተማሩ ሰዎች መጡ። ስለዚህ በዲሲፕሊኑ እየተሻሻለ ሄደ። እሺ፣ ዘጠኝ መቶ ስልሳ አምስት በአምስት ዞን ተከፋፈለ። በመጀመሪያው ጥሩ ነበር፣ በየከባቢው ያለ ሰው አባል እንዲሆን የሚያደርግ ነበር። በኋላ ግን ከሱዳን ደንበር ጋር የሚገኙትን ቁጥር አንድ እና ቁጥር ሁለት ዞኖች የተሻለ ሁኔታ ነበራቸው፣ በሚሊተሪም ይሁን በኢኮኖሚም ይሁን ሌሎቹ ትንሽ ችግሮች ነበራቸው። ግን በዛ ሲክስቲስ ጊዜ ይሄ ከሱዳን የመጡ ኪዩባ የተማሩ ከቻይና የተማሩ የነበሩ ሰዎች በዲሲፕሊኑ ብዙ ነገር ሊያደርግ ይችለዋል። ለምሳሌ ሺ ዘጠኝ መቶ ስልሳ ስድስት አስራ ሰባት የሚሆኑ ቦታዎች ላይ ጥቃት ሊፈጽም የድቢያ ውጊያ ነው የካሄደው የነበረ የባቡር መስመር የመቁረጥ በኋላ ደግሞ በሲክስቲስ አንድ የኢትዮጵያ ኤርላይንስ የሚሊተሪ ሰው ከኢትዮጵያ ወደ ኤርትራ ያመጣል ተብሎ እንደ ታርጌት ተቆጥሮ እንደሱም በሚሊትሪ ፕሌን ስም ያደርግ ነበር ማለት ነው። ስለዚህ ሲጀምር ብዙ እንትን ሊያረች ችለዋል ማለት ነው በነበረው ሁኔታ። አብዛኛው እዛን ጊዜ እርዳታ የሚያገኘው ከአረብ ሀገሮች ነበር። ከዛ በኋላ የሚታወቀው በአስራ ዘጠኝ ሰባዎቹ አካባቢ በኤርትራ ነጻ አውጪ ግንባር ጀበሃ ውስጥ አንጃ ተፈጥሯል። እዛም ሰበብ የኤርትራ ህዝባዊ ነጻ አውጪ ግንባር ወይም ኢፒኤልኤፍ ሊመሰረት በቅቷል። ለኤርትራ ህዝባዊ ነጻ አውጪ ግንባር ወይም ለህአጌ መመስረት ዋነኛ ምክንያቶች ምን ነበሩ? በመካከላቸው ሊያለያያቸው የቻሉት ዋነኛ ምክንያቶች ምን ነበሩ? በወቅቱ በደሳ ሄት አንድ ሺ ዘጠኝ መቶ ስድሳ ዘጠኝ የኢኤልኤፍ መሪነት በውጭ ነው የነበረው። እነዚህ በአምስት ዞኖች ነበሩ። ብዙ ኮኦርዲኔሽን አልነበረም ከዞኖቹ ጋር። አንዳንዶቹ የተሻለ አገዝ ያገኙ ነበር ማለት ነው። ከአካባቢው ነው የሚያገኙ፣ በተለይ በቆላው ከሱዳን አጠገብ ያለውን የተሻለ እንትን ነበራቸው እና አንድ የእረማም እንቅስቃሴ እስላህ ሙቭመንት የሚባል ተጀመረ በኢኤልኤፍ ውስጥ እነዚህ ሚሊተሪ ዩኒትስ ዩኒፋይ ለማድረግ ሚሊተሪ ኮንግሬስስ ሲያደርጉ ነበር እና ናይንቲን ሲክስቲ ናይን አንድ ሚሊተሪ ኮማንድ እንዲሆን ተደረገ። በዛ ግን የተለያዩ ሰዎች ቅራኔዎች ነበራቸው ማለት ነው። የራሱ የኢኤልኤስ መሪነት በውጭ የነበረ ጠቅላላ መሪነቱ በውጭ የነበረው ስፕሊት ሆነ እና እያንዳንዱ ከመሪዎቹ በነሱ በቀጥታ የሚታዘዝ ዩኒትስ ለማፍጠር በፈለጉት መሰረት በሶስት ሊከፋፈል ይችለዋል። አንድ በባርካላ የኦበል የሚባለው ግሩፕ፣ ሌላ የኢፒኤልኤፍ ዋን የሚባለው በደንካሊያ ሲመሰረት ደግሞ የኢሲያስ በደጋማ ቦታ ራሱን ሆኖ ቆሜ ቀንድ እንትን ምክንያቶች የነበሩት በኢኤልኤፍ ውስጥ የነበረ ኮንትራዲክሽንስ ቅራኔዎች ለመፍታት ስላልተቻሉ ወደ የተለያዩ ምንቅስቃሴዎች ጀመሩ። በኢኤልኤፍ ውስጥ የቀረው ሚሊተሪ ኮማንድ አድርጎ ሲቀር ይህም ከነሱ ክሎት ስፕሊት አድርገው ቅራኔዎቹን ለመፍታት ባለመቻላቸው በሶስት እንዲከፋፈል ሆነዋል ማለት ነው። እንደሚባለው ኤርትራ ነጻ አውጪ ግንባር ጀብሃ፣ አብዛኛው ከብራብ ቆላው ከእስልምና እምነት ተከታዮች ጋር የወጣ በመሆኑና በነሳያስ አፈወርቅ የሚመራው ደግሞ ከክርስቲያኑ ወገን በመሆኑ የሃይማኖትና የጎሳ ፖለቲካዎች ወይም ልዩነቶች ዋነኛ ምክንያት ነበሩ ብሎ ማለት ይቻላል በወቅቱ እነሱ እግዴ ነበራቸው ለማለት ይቻላል። አብዛኛው የሌስ ሲጀምር በቆላ አካባቢዎች ነው፣ ሙስሊሙ የበዛበት ነበር እስከ ሺህ ዘጠኝ መቶ ሰባ አምስት በሺህ ዘጠኝ መቶ ሰባ አምስት ብዙ ከደጋው ክርስቲያኑ ወደ የሌስ ሲቀላቀል፣ እነዚህ አዲስ የመጡትን ከበፊት የነበሩትን አብዛኛዎቹ ሙስሊሞች ከሆኑ ትንሽ ቅራኔዎች ነበሩ። ስለዚህ አንዳንድ ጊዜ ተጫውተዋል ለማለት ይቻላል። እስከ አስራ ዘጠኝ ዘጠና አንዱ ኤርትራ ራሷን ችላ ለኋላ አገር እስከሆነችበት ድረስ፣ በትጥቅ ትግሉ ወቅት ከኃይለ ሥላሴም ጊዜ ጀምሮ፣ በደርግም ጊዜ እንደዚሁ የኤርትራ ነጻ አውጪ ግንባር እንቅስቃሴዎች ምን ይመስሉ ነበር? ምን ያበረከታቸው ዋነኛ አስተዋጽኦች አሉ? ለኤርትራ ነጻነት መገኘት በተለይ 1980 በ1975 ፎር ግዛምፕል የቲፒኤልኤስ የወያኔ ትግራይ ነበር። የኤርትራ የነጻነት ግንባር የጀመረው ሽግ በ1961 የተጀመረው አካባቢው ወደ ትግራይ እንዲላባ እንዲሁም የሀይለስላሴ መውደቅ እንዲሆን ትልቅ ጊዜ ተጫውተዋል። በዚያን ጊዜ በሰባ አምስት ቲፒልፍ ና ሌሎች የኢትዮጵያ ተቀናቃን ውጅቦት እንደ ኢሀፓ እንደ ኢዲዩ እንደ ቲኤልፍ ቲኤልፍ የሚባል ነበር፣ ትግራይ ሊብሬሽን ፍሮንት እና በኤርትራ ደግሞ የኢኤልፍ ና የኢፒኤልፍ ነበሩ። እነዚህ ለስፔስ እና ለኢንፍሉዌንስ ኮምፒት ያደረጉ ነበር። በዛን ጊዜ የኢኤልኤፍ የኤርትራ ነጻ አውጪ ግንባር ከሁሉም የኢትዮጵያ ተቀናቃኝ ድቦች የነበሩትን ከኢሀፓ ና ከኢዲዩ ከትግራይ ሊብሬሽን ፍሮንት ይረዳዳ ነበር። ቲፒኤልኤፍ እዛን ጊዜ ትግራይን ቦታ ዶሚኔት ለማድረግ ይፈልግ ነበር። በዛ በተከሰተው ግርጭት የቲፒኤልኤፍ ና የኢፒኤልኤፍ አብረው ለኢኤልኤፍ በ ሺ ዘጠኝ መቶ ሰማንያ ለአንድ አመት የሚሆን ጥቃት አብረው ስላጠቁት ወደ ሱዳን እንዲገባ ተደርገዋል። ግን ከነሱ ካቀረባቸው ነገሮች ለምሳሌ የተማሪዎች ውዳቤ፣ የሴቶች ውዳቤ፣ የሰራተኞች ውዳቤ፣ የአረስቶች ውዳቤ እንዲሁም የነፃነት ልሽግ እኔ የሚለው በዛ ሺ ዘጠኝ መቶ ስልሳ አንድ የተጀመረው በትግል በኤርትራ ወደ ኢትዮጵያ ተላብቶ አብረው የሀይል ስላሴ ና የደርግ ስርዓት እንዲወጥ ብዙ ኮንትሪቢዩት አርገዋል። ለዛሬም ያለውን ኢትዮጵያ ኮንትሪቢዩት አርገዋል ለማለት ይችላለሁ። በአሁኑ ወቅት እንደሚታወቀው ለሃያ ስድስት ዓመታት ያህል የኤርትራ ህዝባዊ ነጻ አውጪ ግንባር የሻእቢያ ወይም የፔሌፍ በስልጣን ላይ ይገኛል በፕሬዚዳንት ኢሳያስ አፈወርቂ መሪነት። ጀበሃ ወይም የኤርትራ ነጻ አውጪ ግንባርስ በአሁኑ ወቅት ከነጻነት በኋላ ወይም ባለፉት 26 ዓመታት ውስጥ የድርጅቱ እንቅስቃሴ በምን ላይ ይገኛል? ህልውናውስ በምን ሁኔታ ላይ ነው ያለው? የኢኤልኤፍ የኤርትራ አውጪ ግንባር በቲፒኤልኤፍና በኢፒኤልኤፍ ከተጠቃ በኋላ ብዙ ስፕሊት ሆነዋል። የተለያዩ የኢኤልኤፍ ግሩፕ አሉ ማለት ነው። እነዚሁ የኢፒኤልኤፍን ዶሚናንስ ያለውን አሁን ስርዓት ሲቃወሙ ቆይተዋል። እስከ ዛሬም ድረስ ይቃወማሉ ኤርትሪያን ዲሞክራቲክ አላይንስ የሚል አቁመው አብዛኞቹ በአሁን በኢትዮጵያ ፖለቲካዊ ቤዝ ያላቸው ሆነው የቲፒኤልኤፍን ገባቲ ስርዓት ያለውን አሁንም ሲቃወሙ ቆይተዋል። እየተቃወሙም ነው። እኔ ሳየው ለምሳሌ የኢኤልስ የኤርትራ ነጻ አውጪ ግንባር ከአንድ ጠንካራ ጎድኖቹ ከሚለው አብዛኛው የኤርትራ ህዝብ ያካተተ በተመዛዛኝ ሞር ዲሞክራቲክ የነበረ በጆይንት ሊደርሽፕ ያምን የነበረ የተለያዩ የፖለቲካ ግሩፖች በውስጡ የነበሩት ሲሆን፣ የኢትዮስ ግን በኢሳያስ አፈወርቂ በአንድ ሰው ላይ ዶሚኔት የሆነ አሁን ዲክታቶሪያዊ ስርአት ላይ አቁሞ የኤርትራ ላይ የሚገኝ አሁን የተለያዩ የነፍ ግሩፕ አሉ እነሱም እየተቃወሙ ነው ስርዓቱ ወደፊት የኤርትራ ነፃ አውጪ ግንባር ጀብሃ፣ ኤርትራ ውስጥ ከፍተኛ የሆነ ጉልህ ሚና ሊኖረው ይችላል። ወይም አልፎም ተርፎ በገዢ ፓርቲነት ወደፊት ኤርትራ ውስጥ ምናልባትም መድብለ ፓርቲ ወይም መልቲ ፓርቲ ሲስተም ከተዋቀረ፣ በዛ ውስጥ ተዋድሮ ኤርትራን የመምራት እድል ለወደፊት ሊኖረው ይችላል የሚል ተስፋ አለ። እኔ እንደሚመስለኝ የኢኤልኤፍ አሁን የተለያዩ ግሩፖች ናቸው። ግን ብዙ የህዝብ ሰፖርት አለው ኤርትራ ውስጥ ሰፖርት አለው እና በኤርትራ የሞልቲፓርት ሲስተም ቢቆም ኢኤልኤፍ ግሩፖች አሁን ያለው አስተያየት በያንግ የሆነው በዩስ በወጣቶች መሀከል ይሄ የኢኤልኤፍ እና የፒኤልኤፍ ቅራኔ የሚለውን ትተን አዲስ መዋቅር አድርገን የሞልቲፓርት ሲስተም እንዲሆን የሚሉ አሉ። ግን የኢኤልኤፍ ውድቦች ያሉ የተለያዩ ኢኤልኤፍ ግሩፖች አንዳንዶቹ ከኢፒኤልኤፍ ከወጡ ጋር አብረዋል። አንዳንዶቹ እንደ በፊቱ ኢንዲፐንደንት ሆነው ቆመዋል። ስለዚህ በኤርትራ በሞልቲፓርት ሲስተም ቢኖር የኢኤልኤፍ ሮል دكتور محمد كهرومر تلا كلام لسو نمسك غنالا <applause> <applause>